የራዲዮ መጽሔት ወጎች ወደ ቀጣዩ ቅንብር ያሸጋግሩና በሳምንቱ ዜና እንንደር። ዓለም አቀፉ የዜና አገልግሎት ቢቢሲ ወደ ኢትዮጵያም ያሰራጫል። ቢቢሲ በዓለም ዙሪያ የሚያቀርበውን የዜና አገልግሎት ስርጭት አድማስ እንደሚያሳድግ ባለፈው ረቡዕ አስታውቋል። እንደ አውሮፓውያን የዘመን አቆጣጠር ከሺ ዘጠኝ መቶ አርባዎቹ አንስቶ በግዝፈቱ የመጀመሪያ መሆኑ በተነገረለት በዚህ እቅዱ የመገናኛ ብዙኃን ነጻነት አደጋ ላይ የወደቀባቸው ያላቸውን አገሮች ጨምሮ ገለልተኛ የጋዜጠኝነት አሰራሩን ለተጨማሪ ሚሊዮኖች ለማድረስ የታለመ መሆኑን ቢቢሲ ባለፈው ረቡዕ ባወጣው ጋዜጣዊ መግለጫው አስታውቋል። አዲሱ ስርጭት አማርኛን ኦሮምኛንና ትግርኛን ጨምሮ ስድስት የአፍሪቃ ቋንቋዎችን ያካተተ መሆኑንም መግለጫው አመልክቷል። የዛሬዋ ቀን ለቢቢሲ ታሪካዊ ናት። ከ80 ዓመታት ወዲህ ታይቶ የማያውቅ መጠነ ሰፊ የስርጭት አድማስ ሲያስተዋወቅበት ያሉት የኩባንያው ዋና ዲሬክተር ቶኒ ሆል ናቸው። የብሪታንያው ብሮድካስቲንግ ኩባንያ ቢቢሲ ወርልድ ሰርቪስ በአፍሪካ ቋንቋዎች የምዕራብ አፍሪቃውን የፈረንሳይኛ ቋንቋ ፒድግን የናይጄሪያዎቹን የዩሩባና የኢግቦ ቋንቋዎች እንዲሁም አማርኛ፣ ኦሮምኛ እና ትግርኛን ያካተተ ሲሆን ሌሎቹ ስርጭቶች የሚጀመርባቸው አምስት የዓለም ቋንቋዎች ደግሞ አራቱ በህንድ የሚነገሩ ናቸው፤ ጉጃራቲ፣ መረታይ፣ ፑንጃቢ እና ትሉጉ ቋንቋዎች እንዲሁም ኮሪያኛ ናቸው። እንደ አውሮፓውያን የዘመን አቆጣጠር አዲሱ ኮሪያኛ ያንተ ቋንቋ ነው። አዎ፣ አገሩ ነበር ሳ ሜዳ ምን ማለት ነው? አመሰግናለሁ በዋናው ቃል ጀምራል። እኔም አመሰግናለሁ በአማርኛ አዲሱ እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ ም ባስተዋወቀው ፓፓፕ ወይም ብልጭታ በተሰኘው በፌስቡክ አማካኝነት ብቻ የሚሰራጭ የዜና አገልግሎቱ እንዳገኘ የገለጠውን አመርቂ ያለውን ውጤት ተከትሎ በታይላንድ ሙሉ የዲጂታል ስርጭት ባለፈው ረቡዕ የጀመረው ቢቢሲ ዓለም አቀፍ አገልግሎት በሶማሊያ ቴሌቪዥን ስርጭቱን እንደሚያስፋፋ በናይጄሪያ አዲስ ዲጂታል የሞባይል ስርጭት እንደሚጀምርና ከሰሃራ በታች በሚገኙ የአፍሪቃ አገሮችም ከየአገሮቹ የቴሌቪዥን ጣቢያዎች ጋር በመተባበር ከሰላሳ በላይ አዳዲስ ቴሌቪዥን ፕሮግራሞችን እንደሚጀምርም አስታውቋል። የጦርነት ይሁን የአብዮት የለውጥ ዜና በዓለም ዙሪያ ያሉ አድማጮቻችን ዓለም በምናቀርበው ተአማኒና ነፃ የዜና አገልግሎት ይተማመናል ሲሉ የቢቢሲ ዓለም አቀፍ አገልግሎት ዲሬክተር ፍራንሲስካ አንስወርዝ የክፍላቸውን የቀደመ ክንውን አወድሰው በሃያ አንደኛው ክፍለ ዘመን ይበልጥ ሳይሆን ያነሰ የንግግርና የመገናኛ ብዙሃን ነጻነት በነገሰባቸው አካባቢዎች ተፈላጊ ሆነን ለመቀጠል እንሰራለን ብለዋል። ይህ የዛሬው የቢቢሲ የስርጭት አድማስ መስፋት ዜና የተሰማው የብሪታንያ መንግሥት እንደ አውሮፓውያን የዘመን አቆጣጠር 2019 እስከ 2020 ዓመተ ምህረት የበጀት አመት ድረስ ለቢቢሲ ዓለም አቀፍ አገልግሎት የፈቀደውን የ289 ሚሊዮን ፓውንድ 359 ሚሊዮን የአሜሪካ ዶላር እንደማለት አሊያም በኢትዮጵያ ብር የገበያ ዋጋ ሲመነዘር ደግሞ 8 ቢሊዮን 68880 ብር በጀት ተከትሎ ነው። በአሁኑ ወቅት በ29 2 ቋንቋዎች በዓለም ዙሪያ ዜና እና የተለያዩ የመገናኛ ብዙኃን ውጤቶችን የሚያሰራጨው ቢቢሲ በሳምንት 246 ሚሊዮን ታዳሚዎችን ይደርሳል። ለመሆኑ ይህን የመሰለ የራዲዮ ወይም የቴሌቪዥን ተጨማሪ ስርጭት መፈጠር ምን አይነት አንደምታ ይኖረዋል? ትላለ አሉላ አዲሱ እድልና ፈተናዎቹን መመልከት ብቻ ሳይሆን እንድንነጋገርም ለምንስ ሳቢነት ኖሮ ብለን የሚያደርግ ነው እንወያይበታል። እንግዲህ እንዳልከው ለምን አስፈለገ የሚለውን እኔ እናንተ መመለስ ባንችልም፣ ግምት መውሰድ እንችላለን። ግን አንድ ጥሩ ነገር እንዳለ ይታየናል። አድማጮች በተለይም የኢትዮጵያ አካባቢ በአንድ በብሔራዊ ቋንቋ አማርኛ፣ ከዛም በአፋን ኦሮሞና በትግርኛ መሆኑ ኢትዮጵያ ያሉ አድማጮች ምርጫ አገኙ። ላይና ላንተ ደግሞ ትንሽ ጥሩ ነው ያተጋናል። ትክክል ነው። አዲሱ ለምን የሚለውን ወደፊት ገፋ በማድረግ ልጀምር። ለምን ተጀመረ ሳይሆን ለምን መነጋገራችን አስፈለገ ነው ልል የፈለግኩት። መነጋገራችን አስፈላጊ የሚሆነው ለመገናኛ ብዙኃን ማበብ መለምለም ግድ የሚላቸው ኢትዮጵያን በመሳሰሉ ሀገሮች የዜናና የተለያዩ መረጃዎች ምንጫቸው ጠባብ የሆነባቸው ትልቅ ቀን ነው ቢቢሲ ሲጀምር። በእርግጥ አንተ እንዳልከው ከአሜሪካ ድምጽ ጋር ቀጥታ ተፎካካሪ ይሆናል። ፍክክር ደግሞ ጥራት እንዲመጣ ያደርጋል። በእርግጥ የተሻለ እንድንሰራ ያደርገናል። አሁን ከምንሰራው የበለጠ እንድንሰራ፣ እንድንተጋ ያደርገናል። የውድድር ገበያ ጥሩ ደንበኛ ያፈራል ነው የሚባለው። ቅድም እንዳልከው የተሻለ ምርጫ ይሰጣል። ውድድር መኖሩ ጥሩ ነው፣ ለተጠቃሚ ምርጫ ይሰጣል ይመስለኛል። የሀሳብ ገበያው ይደራል ነው ባጭሩ። ፉክክሩ ግን የተለየ ነገር እናቀብ ለማለት ለዝግጅት ይረዳል። በዓለም አቀፍ ደረጃ ያለውን ስናነስ በዓለም አቀፍ ደረጃ የሚሰራጩ ፕሮግራሞች በጠባያቸው የዓለም አቀፍ ዜናዎችን በየትኛውም ዓለም ጫፍ የተከናወነን ድርጊት ወዲያውኑ ፈጥነው መሰረት ያላቸው እና ትልቅ ሲሆኑ እንደ ጀርመን ሬዲዮ እንደ አሜሪካ ድምጽ ሬዲዮ አሁን ቢቢሲ እንደሚያደርገው ሲሆን በተለያዩ አገሮች ያሉ ዘጋቢዎቻቸው በሰዓቱ የሚያደርሷቸውን ዜናዎችም በሀገር ውስጥ ያሉት ከሚያገኙት በተሻለ ማግኘት መቻላቸው የበለጠ አቅማቸውን ከፍ ያደርገዋል እና ውድድሩ በነሱ ብቻ ይምሰል እንጂ በሀገር ውስጥ ላሉ መገናኛ ብዙኃንም ነው። አዲሱ እኔ ከሱ ተሻግሮ የሚታየኝ ምናልባትም በቀጣይ የራዲዮ መጽሔት፣ የጋዜጠኞች ጠረጴዛ ዙሪያ ውይይታችን በስፋት የምንመለስበት ፈንጠቅ የሚል ሀሳብ ላንሳ። በመንደርደሪያችን እድልና ፈተናዎች ጠቅሰናል። እንደ እድል የሚቆጠረው ቀደም ብለን እንደ ጋግመን ያነሳ ነው። ተጠቃሚው ምርጫ ማግኘቱ፣ በአንደኛው ያላገኘውን በሌላ ምንጭ የበለጠ እንዲያገኝ ማድረጉ እንደ ኢትዮጵያ ያለ በግልጽ የሚታወቀው በተለይ አሁን ከድህረ አስቸኳይ ጊዜ አዋጅ የመገናኛ ብዙሀን የተገደቡበት መጠን ከፍ ብለዋል። ከዚህ ቀደም ከነበረውም አልፈዋል። የመብት ድርጅቶች ብዙ ጽፈዋል። ሲፒጄን የመሳሰሉ የጋዜጠኞች መብት ተሟጋቾችም በርከት ያሉ ዘገባዎችን አውጥተዋል። የሚሰማና የማይሰማ ተለይቶ የተገለጠበትም ጭምር ስለሆነ ያ ፈተና ከፍ ያለ ይመስለኛል። ሌላ ፈተና ግን ለዓለም አቀፍ መገናኛ ብዙሀኑም ጭምር ነው። ይሄ የመገናኛ ብዙሀን አገልግሎት አድማስ ካልሰፋ ኢትዮጵያ ከውጭ የሚመጡ የመገናኛ ብዙሀን ምናልባት ከአስቸኳይ ጊዜ አዋጁ ሊፈቀድ ይችል ይሆናል። ካልተከፈተ መከፈት አለበትና ሰዎች ምርጫቸው በግላቸው የሚወስኑት ውሳኔ መሆን አለበት። የቱን ሬዲዮ መስማት እንዳለብህ፣ የቱን ጋዜጣ ማንበብ እንዳለብህ መንግስት ሊነግርህ አይገባም። ምርጫውን መፍቀድ ነው ያለበትና እንደነዛ ያሉ ሁኔታዎች እውን እስኪሆኑ ድረስ አቅራቢዎቹን ፈተና ያላቸው ይመስለኛል። ልክ ነህ። አሁን ያልከው ላይ ለምሳሌ አሁን ይሄን ጣቢያ ስማ፣ ይሄን ናት ስማ፣ በእውነቱ በማንኛ ይህን በሚያደረግ መንግስት፣ በዛ ቦታ በሆን ይሄን ከማድረግ በጣም ነው የምቆጠበው። ለምን የፈለግከውን ስማ፣ የሚጥምህን ውሰድ ብሎ የራሱንም መገናኛ በትክክለኛ የጋዜጠኝነት ስራ እንዲሰራ ካደረገ ሌላውም የሚያስተላልፈው ለህዝብ ግምት መስጠት አለብን። ህዝብ አቅም ማለት ትክክል አለም። ህዝቡ ራሱ ይወስናል። አይጭ እኔ ቪኦኤን አልሰማም፣ በቃ የሚረባ የላቸውም፣ ይሄንን ብሎ ሊመርጥ ይችላል። ስለዚህ ስማ ትስማ ማለት እንደውም የሚያስጠረጥርና እንዴ፣ ለምን እንደዚህ አሉ የሚያሰኝ ስለሆነ አደጋ አለው። በሚከለክሉት ኃይሎች ላይ አደጋ እነሱ ላይ አደጋ አለው። የተከለከለ ነገር ሁሌም ሊፈለግ ታደርገዋለህ። ተመሳሳይ ነገር ይመስለኛል። ዝርዝሩን በውል ባላውቅም በደርግ መንግስት፣ አሜሪካ ድምጽ ተደብቆ ከሚሰሙ ሬዲዮዎች ውስጥ እንደነበረ የጀርመን ሬዲዮም ተመሳሳይ እንደነበር ይገባኛል። ያኔ ሰዎች አልሰሙም አይመስለኝም። በራሳቸው ጊዜና ቦታ እንዲሰሙ አድርገዋቸው ይሆናል። ይበልጥም እነኝን ሬዲዮ ጣቢያዎች እንዲወደዱ አድርጎ ይሆናል። እንዳልከው የውድድር ገበያው ለሁሉም ነው። በሚቀጥለው ፕሮግራማችን እንመለስበት ማለታችን ነው። kir ndekira e pe pe che canya an chipa și kasini mi pe canya nu te me ገና ያጣም በጥልቅ ካልተማረ ፍቅር ይበቃኛል፣ መች ይባል ነበረ።